መሪያ ዙር ጸረ ኮቪድ-19 ክትባት ኢትዮጵያ ገብቷል። ወደ ሀገር የገባውም ሆነ በቀጣይ የሚገባው የክትባት መጠን በአንድ ጊዜ ሁሉንም ህዝብ የማያዳርስ በመሆኑ ህብረተሰቡ ለወረርሽኙ ከመጋለጥ ራሱን ለመከላከል የሚረዱትን የጥንቃቄ እርምጃዎቹን ተግባራዊ ማድረጉን በንቃት መቀጠል ያለበት መሆኑን በማስታወስ የጤና ሚኒስቴር ገልጿል። ወደ ሀገር የገባው ክትባት በድጋፍ የተገኘ መሆኑን የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ አስታውቀዋል። ፀሐይ ዳምጠው ዝርዝሩን ይዛለች። ትናንትና እሁድ የካቲት 28 2013 ዓ.ም ወደ ኢትዮጵያ የገባው የኮሮና ቫይረስ ክትባት መጠን 2 ሚሊዮን 200 ሺህ መሆኑን የጤና ሚኒስትር ዶክተር ሊያ ታደሰ ተናገሩ። ኢትዮጵያ ለመጀመሪያ ጊዜ የኮቪድ-19 ክትባትን መረከብ ስለቻለች ይሄ እንደ ሀገር ትልቅ ቀን ነው። ይሄ እንግዲህ በቀጣይ ከምንጠብቃቸው የኮቪድ-19 ክትባቶች የመጀመሪያው ዙር ሲሆን አስትራዜነካ የሚባለው በቅርቡ በተለያዩ ሀገራት እየተሰራጨ ካለው ያለው ክትባት ነው ዛሬ የገባው። እንደሚታወቀው ይህ ዓለም አቀፍ ወረርሽኝ ከጀመረበት ሰዓት ጀምሮ በርካታ ሀገሮች በሚገርም ፍጥነት የክትባት ምርምርና የማምረትን ስራ በመጀመራቸው በአሁኑ ሰዓት በርካታ ክትባቶች በመጨረሻ ደረጃ በሚባል ምርምር ውስጥ ያሉና አሁን ደግሞ ጥቂት የማይባሉ ክትባቶች ደግሞ ሙሉ ምርምራቸውን ጨርሰው በየሀገሩ እየተሰጡ ይገኛሉ። ለክትባቱ የሚውለው ወጪ ለታዳጊ ሀገሮች ከባድ ነው ያሉት ሚኒስትሯ፣ ይህም ኮቫክስ በተባለው ለዚሁ ሲባል በተቋቋመው ፕሮግራም በኩል የተገኘ መሆኑን ይፋ አድርጓል። ይህንን ክትባት ደግሞ ሀገራት ተደራሽ እንዲሆኑ በተለይ እንደኛ አይነት ዝቅተኛ ኢኮኖሚ ያላቸው ሀገራት ከሌሎቹ ጋር እኩል ተወዳድረው ማግኘት ስለማይችሉ በዓለም አቀፍ ደረጃ ትኩረት ሆኖ ኮቫክስ ፋሲሊቲ የተሰኘው ተቋም ከተቋቋመው ወራቶች አስቆጥሯል። ይህም የሚመራው በዓለም ጤና ድርጅት ጋቪ በተሰኘው ተቋምና ሴፒ በተሰኙት ሶስት ተቋማት ሲሆን ይሄ የዓለም አቀፍ ጥምረት በተለይ 92 ለሆኑ ዝቅተኛ ኢኮኖሚ ላላቸው ሀገራት በድጋፍ ክትባቶችን መስጠት እንዲያስችል ከፍተኛ የሆነ የሀብት ማሰባሰብ ሲሰራ ቆይቷል። ለዛም ብዙ ሀገራት ለዛ ትልልቅ ገንዘብ በመስጠት ክትባቱ ለነዚህ ሀገራት ተደራሽ እንዲሆን ከፍተኛ ስራ ሲሰራ በመቆየቱ ባለፉት ሳምንታት ለአፍሪካ ሀገራቶች መስጠት ተጀምሯል። ከዚያም ውስጥ እንግዲህ እኛ እንደ ሀገር መጀመሪያውን 2.2 ሚሊየን ክትባት ዶዝ ለማግኘት ችለናል። በመጀመሪያ ዙር ወደ ኢትዮጵያ የገባው ክትባት መጠን አናሳ በመሆኑ ቅድሚያ ለሚሰጣቸው የህብረተሰብ ክፍሎች ክትባት እንደሚውል ዶክተር ሊያ አስረድቷል። ይህ ክትባት ቁጥሩ እንደሚታወቀው ትንሽ ከመሆኑ አኳያ በመጀመሪያ የሚሰጥበት ቅድሚያ ለሚሰጣቸው የማህበረሰብ ክፍሎች ይሆናል። ይህም የክትባት ወደ ሀገር ውስጥ የማስገባቱን ስራ ለማሳለጥ የተቋቋመው ብሔራዊ ግብረ ኃይል ከዓለም ጤና ድርጅት በወጣው አሰራር መሰረት ቅድሚያ ማን ነው የሚሰጣቸው በሚለውን ሲሰራ ቆይቷል። በዛም መሰረት እንግዲህ በተለይ በስራቸው ከፍተኛ ተጋላጭ የሆኑ በተለይም የጤና ባለሙያዎችና ጤና ተቋማት ውስጥ የሚሰሩ ሰራተኞች በሙሉ ቅድሚያ የሚሰጣቸው ሲሆን በቀጣይም እንደዚሁ በስራቸው ተጋላጭ የሆኑ እና በተለይ ደግሞ ተጓዳኝ በሽታ ያላቸው እና እድሜያቸው ከፍ ያሉ ሰዎችን ታርጌት አድርጎ የሚሰጥ ይሆናል። ስለዚህ ይህ ክትባት አሁን አገር ውስጥ ስለገባ በአጭር ጊዜ ውስጥ በሚቀጥሉት አጭር ቀናት ውስጥ ለማህበረሰብ ክፍሎች መሰጠት የሚጀምር ይሆናል። ክትባቱን በስፋት ማድረስ የሚያስችሉ ስራዎች ላይ ትኩረት በማድረግ ጥረቱ የሚቀጥል መሆኑን የገለጡት የጤና ሚኒስቴር በአንጻሩ የቫይረሱ ስርጭት ከወትሮ በእጥፍ መጨመሩን አመልክተው ህብረተሰቡ ራሱንና ቤተሰቡን ከቫይረሱ በንቃት መጠበቅ አለበት ስሉ አሳስበዋል። የኮቪድ-19 ወረርሽኝ በኢትዮጵያ ከተከሰተ አንድ ዓመት ሊሞላ አምስት ቀናት ብቻ በቀሩበት ጊዜ ውስጥ ነው ኢትዮጵያ የመጀመሪያውን ዙር ክትባት ያገኘችው። ባለፉት 24 ሰዓታት ውስጥ የተሰበሰበውን መረጃ ሳይጨምር እስካሁን በኢትዮጵያ በኮቪድ-19 ሳቢያ ሕይወታቸውን ያጡ ሰዎች ቁጥር 2429 ሲሆን ለቫይረሱ መጋለጣቸውን በምርመራ የተረጋገጡ ሰዎች አጠቃላይ አሃዝ ደግሞ ከአንድ መቶ ስልሳ ሺህ በላይ መድረሱን የጤና ሚኒስቴር መረጃ ያመለክታል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።